ይህ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው አገልግሎት ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 16 ቀን 2011 ዓ.ም ፕሮግራም ጀመረ። ¶¶ ኢትዮጵያና ቻይና የብድር የልማትና የተራድኦ ስምምነት ተፈራረሙ ግኝታችን ብለን የወሰነው ከቻይና ኤት ግሪድ የሚባል ኤነርጂ ሰክተር የሚሰራው በኢትዮጵያ ኤነርጂ ላይ ኢንቨስት ለማድረግ የአንድ ነጥብ ስምንት ቢሊዮን ስምምነት ተፈራርመናል በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ናቸው ዝርዝሩ በዕለቱ አብይ ርዕስ ይቀርባል ከወቅታዊ ርዕሰ ጉዳዮች በተጨማሪ በምሽቱ የዓለም ዜናዎቻችን የጠቅላይ ሚኒስትር አብይ አህመድ የቻይና ጉብኝት፣ ሰብአዊ እርዳታ ጭና ወደ ደቡብ ሱዳን ታቀና በነበረች ጀልባ ናይል ላይ ውስጥ ሰመጠች የሚሉትንም ይዘናል። ኢትዮጵያውያን በአሜሪካ ዲሞክራሲ በተግባር እንዲሁም ሴቶችና ቤተሰብ የዛሬ ሁለተኛው አጋማሽ ዝግጅቶች ናቸው። በሰዓቱ ይቀርባሉ። ሰላም አድማጮቻችን፣ እንዴት አምሽታችኋል? አስተናጋጆቻችሁ አስተናጋጆቻችሁ አዳነች ሳየና እኔም አዲስ አበበ ነን። ፕሮዲሰሩ ንጉሱ ታምሬ። አሁን የዓለም ዜናውን እናሰማለን። የሶማሊያው ፌዴራላዊ ዲሞክራሲያዊ ሪፑብሊክ ፕሬዚደንት መሐመድ አብዱላሂ መሐመድ ዛሬ በአስመራ የአንድ ቀን የሥራ ጉብኝት አድርገው ወደ ሀገራቸው ተመለሱ። ፕሬዚደንት አብዱላሂ መሐመድ ከፕሬዚደንት ኢሳያስ አፈወርቂ ጋር በቤተ መንግስት ባደረጉት አጭር ቆይታ የሁለቱን አገሮች ግንኙነት ለማዳበር በሚያስችሉና በሌሎች የጋራና አህጉራዊ ጉዳዮች ላይ ተወያይተዋል። ሁለቱ ርዕሳነ ብሔራት ስለ ቀይ ባህርና ስለ አደን ባሕረ ሰላጤ ጉዳይም እንደተነጋገሩ ታውቋል። ብርሃን በርሄ ዝርዝር ዘግባለው። የሶማሌ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት መሐመድ አብዱላሂ መሐመድ ዛሬ በአስመራ የአንድ ቀን ይፋዊ የሥራ ጉብኝት አድርገዋል። ፕሬዚደንት መሐመድ አብዱላሂ ዛሬ ረፋድ አስመራ ዓለም አቀፍ አየር ማረፊያ ሲደርሱ ፕሬዚደንት ኢሳያስ አፈወርቂ እና የኤርትራው የውጭ ጉዳይ ሚኒስተር ዑስማን ሳሌሕ ተቀብሏቸዋል። ፕሬዚዳንት መሐመድ አብዱላሂ ከፕሬዚደንት ኢሳያስ አፈወርቂ ጋር በቤተ መንግስት ባደረጉት ቆይታ የሁለቱን አገራት ግንኙነት ለማዳበር በሚያስችሉ ጉዳዮች ላይ የሁለትዮሽ ምክክር አድርገዋል። ሁለቱ መሪዎች በተጨማሪ ሁለቱን አገራት በሚመለከቱ የቀጠናውና ሌሎች አህጉራዊ የጋራ ጉዳዮች ላይም ተወያይተዋል። ከፕሬዚደንት መሐመድ አብዱላሂ ጋር የሶማሌ የትምህርት ሚኒስቴርና ሌሎች የአገሪቱ ከፍተኛ ባለስልጣኖች አብረዋቸው መጥተው ነበር። የሶማሌ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት መሐመድ አብዱላሂ በአስመራ ያደረጉትን የአንድ ቀን ይፋዊ የስራ ጉብኝት ጨርሰው ዛሬ ከሰዓት በኋላ ወደ አገራቸው ተመልሰዋል። ፕሬዚደንት መሐመድ አብዱላሂ ከዚህ ቀደም ባለፉት ወራት ሐምሌና መስከ የተፈረም 2018 በአስመራ ተመሳሳይ የስራ ጉብኝት ማድረጋቸው ይታወቃል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። እናመሰግናለን ብርሃነ። የሽሪላንካ የብሔራዊ ፖሊስ ሰራዊት አዛዡና የመከላከያ ሚኒስትሩ ስራቸውን እንዲለቁ የአገሪቱ ፕሬዚዳንት ማይትሪፓላ ሲሪሴና ጠይቀዋቸዋል። የአገሪቱ የጸጥታ ኃይሎች ባለፈው እሁድ የአውሮፓውያኑን የትንሣኤ በዓል ዕለት ስለተፈጸመው የቦምብ ጥቃት ቀደም ብሎ በደረሱ ማስጠንቀቂያዎች መሠረት እርምጃ ሳይወስዱ መቅረታቸው እንደሆነ ተገልጧል። በጥቃቶቹ 359 ሰዎች ተገድለዋል። የቪኦኤው ጄም ካስተር ያጠናቀረውን ዘገባ ቆንጅታየት ታቀርባለች። የመከላከያ ሚኒስትሩ ህማሲሪ ፈርናንዶና የፖሊስ አዛዡ ፑጂት ጂያሱንድራ ስራቸውን እንዲለቁ በፕሬዝደንት ሲሪሴና ጽህፈት ቤት የተጠየቁት በዛሬው ዕለት ነው። በዘገባዎች መሰረት ብሔራዊ ቶሂት ጃማታ ስለሚባለው ጥቃቶቹን ያደረሰ ተብሎ የተጠረጠረው ቡድን መረጃ ያሰባሰቡ የህንድ የስለላ ተቋማት በተደጋጋሚ ሽሪላንካን መልእክት እየላኩ አስጠንቅቀው ነበር። ትናንት ፕሬዚደንት ሲሪሴና እንዲህ ያለ ጥቃት እንደሚፈጸም መረጃ ደርሷቸው ሳለ ያላሳወቁኝ ባለስልጣናት ላይ ከባድ እርምጃ እወስዳለሁ ብለው ተናግረው ነበር። በቀጣዮቹ ሳምንታት የፖሊሱንና የጸጥታ ኃይሎችን መዋቅር ሙሉ በሙሉ ቀያይራለሁ በ24 ሰዓት ውስጥ ደግሞ የመከላከያ ተቋማቱ ኃላፊዎች ለውጥ እንደሚደረግ እንጠብቃለን። ልቀቁ የተባሉትን ባለሥልጣናት በማን እንደሚተኩ ግን ለጊዜው ግልጽ አይደለም። በፕሬዚደንት ሲሪሴናና በጠቅላይ ሚኒስትሩ ራኒል ዊክሪሚሴንጌ መካከል ያለው የመረረ የፖለቲካ ሽኩቻ የተገኙትን የጥቃት ማስጠንቀቂያዎች የተመረኮዙ እርምጃዎች ላለመወሰዳቸው አስተዋጽኦ አድርጎ እንደሆንም? ጥያቄ ተነስቷል። የመረጃ ልውውጥ መቋረጥ ችግር እንደነበረ ያልካዱት ጠቅላይ ሚኒስትሩ ከፕሬዚደንቱ ጋር የነበሩ ልዩነቶች ግን ተፈተዋል ነው ያሉት። እሳቸው ይህን ይበሉ እንጂ ጠቅላይ ሚኒስትሩ መከላከያ ተቋማቱን በሚያዙት በፕሬዚደንቱ ከሚመሩ ስብሰባዎች ይገለሉ እንደነበር ነው በርካታ ባለስልጣናት የተናገሩት። ይህ በዚህ እንዳለ ሌሊቱን 18 ተጨማሪ ተጠርጣሪዎች መያዛቸውን ፖሊሶች አስታውቀዋል። ይህንንም ተከትሎ ከቦምብ ጥቃቶቹ በተያያዘ የታሰሩት ተጠርጣሪዎች ቁጥር ወደ 58 ከፍ ብሏል። በደቡብ ሱዳን ወደሚገኘው ፋንካ ክፍለ ግዛት ያመራ የነበረ ብዙ የምግብ ረድኤት የጫነ ጀልባ ባለፈው እሁድ ተገልብጦ መስመጡን አንድ የጀልባ ሰራተኞች ማህበር ባለስልጣን ለአሜሪካ ድምፅ ተናግረዋል። ጀልባው ከተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም የተላከ ረድኤ ጭኖ በጃንግ ላይ ክፍለ ግዛት ከሚገኘው ቦር ወደ ፋንቃ ክፍለ ግዛት ሲጓዝ በናይል ወንዝ ተገልብጦ እንደሰመጠ ቦር ያለው የጃንግ ላይ የጀርባ ሰራተኞች ማህበር ዋና ጸሐፊ ኤልጃ ቶንግ ቦር ጠቁመዋል። ጉዳት ደርሶ እንደሆነ አልተገለጸም። ጀልባው መጫን የሚገባው ሰማንያ ሜትሪክ ቶን ብቻ ሆኖ ሳለ የጫነው ግን ዘጠና ሜትሪክ ቶን ረድኤት እንደነበር ታውቋል። ወደ 90 ከመቶ የሚጠጉ ግብፃውያን መራጮች የፕሬዚዳንት አብድልፋታህ ኤልሲሲን አገዛዝ እንደ አውሮፓ አቆጣጠር እስከ 2030 ዓ ም ሊያራዝም የሚችል የሕገ መንግሥት ለውጥ ደግፈዋል። ይህም ለተጨማሪ 11 ዓመታት ማለት ነው። የግብፅ የብሔራዊ ምርጫ ኮሚሽን ኃላፊ ዳኛ ላሽን ኢብራሂም ሱሊማን ላሽን የሕዝቡን ውሳኔ ውጤት ትናንት አስታውቀዋል። የህዝበ ውሳኔውን ያጸደቁት ሰዎች ብዛት 23 ሚሊዮን 416 741 ሲሆን 88.83 ከመቶን ይወከላሉ። የህገ መንግሥቱን ለውጥ የተቃወሙት ደግሞ 2 ሚሊዮን 945 680 ናቸው። ይህም 11.17 ከመቶ ይሆናሉ ነው ያሉት። ውጤቱ ትናንት ይፋ ከተደረገ በኋላ አልሲሲ የአገሪቱን ህዝብ በትዊተር አመስግነዋል። ተቃዋሚ አክቲቪስቶች ግን መንግሥት ህዝቡ በእርሱ ፍቃድ መሠረት ድምፅ እንዲሰጥ ጫና አርጎበታል ይላሉ። መንግሥት ለመራጮች ምግብ በማቅረብና ወደ ምርጫ ቦታዎችን በመኪና በማድረስ ተጽዕኖ አሳድሮባቸዋል ሲሉም ይነቅፋሉ። የሰሜን ኮሪያው መሪ ኪም ጆንግ ኡን ከሩሲያው መሪ ቭላድሚር ፑቲን ጋር ለመጀመሪያ ጊዜ ለመነጋገር በሩሲያ ምስራቃዊ ክልል ገብተዋል። ከሞስኮ ጋር ወደ ተቀራረበ ግንኙነት የሚያመራ ጅምር እርምጃ ነው ብለዋል። ኪም በወታደራዊ ሙዚቃ የታጀቡ የሩሲያ ባለሥልጣኖች ከጥቁር ባርኔጣቸው ጋር የሚሄድ ጥቁር ካፖርት ለብሰው ፈገግታ ያሳዩ የነበሩትን ኪም ዛሬ ቭላዲቫስቶክ በተባለችው የወደብ ከተማ ተቀብለዋቸዋል። የሰሜን ኮሪያው መሪ ወደ ቭላዲቫስቶክ አጭር ጉዞ ያደረጉት በተለመደው አረንጓዴና ቢጫ ኦፊሴላዊ ባቡራቸው ነው። ቀደም ሲል ሀሻን በተባለችው የድንበር ከተማ ባረፉበት ወቅት የዛሬው የሩሲያ ጉዞ የመጨረሻው አይሆንም፣ ወደ ሩሲያና ሰሜን ኮሪያ ግንኙነት መሻሻል የሚያመራ የመጀመሪያ እርምጃ ነው ሲሉ ኪም መናገራቸው ታውቋል። የሁለቱም ሀገራት መሪዎች ነገ ሲነጋገሩ ሰሜን ኮሪያ የኢኮኖሚ እርዳታ ትጠይቃለች በተለይም ከዩናይትድ ስቴትስ ጋር የምታደርገው የኒውክሌር ንግግር ባለበት በቆመበት በአሁኑ ወቅት ማዕቀቦች እንዲነሱላት በፑቲን ላይ ግፊት ታደርጋለች ተብሎ ይጠበቃል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሜክሲኮ አዲስ ፍልሰተኞች ጥገኝነት ለመጠየቅ ወደ አሜሪካ እንዳይገቡ በመከላከል ተግባር በቂ ጥረት አላደረገችም በማለት በአዲስ መልክ እየነቀፏት ነው። በተጨማሪም የሜክሲኮ ወታደሮች በቅርቡ ድንበሩ ላይ ባሉ የአሜሪካ ወታደሮች ላይ ጠመንጃ ወድረዋል ሲሉም ይነቅፋሉ። ከ20 ሺህ በላይ የሚሆኑ ፍልሰተኞች በሜክሲኮ በኩል አልፈዋል ቁጥራቸው በሜክሲኮ በሜክሲኮ ተቀንሷል። ነገር ግን አሁንም ቢሆን እየመጡ ነው ሲሉ ፕሬዚዳንቱ በትዊተር አማረዋል። ሜክሲኮ የተቀሩትን መያዝ ይኖርባታል፣ አለበለዚያ ግን በዚያ በኩል ያለውን ድንበር ለመዝጋትና ወታደራዊ ኃይል ለመመደብም እንገደዳለን ነው ያሉት። በመጨረሻም የኢራን ፕሬዚደንት ሐሰን ሩሃኒ ሀገራቸው የዩናይትድ ስቴትስ ማዕቀብ መቋቋም አለባት ምክንያቱም የአሜሪካው ፕሬዚደንት ዶናልድ ትራምፕ ከእስላማዊቷ ሪፑብሊክ ጋር በበጎ የመደራደር አላማ የላቸውምና ብለዋል። ዩናይትድ ስቴትስ በያዝነው ሳምንት በኢራን የነዳጅ ዘይት አቅርቦት ላይ ማዕቀብ ከጣለች ወዲህ የኢራን መሪ ስለ ጉዳዩ ሲናገሩ ለመጀመሪያ ጊዜ ነው። ዩናይትድ ስቴትስ የመደራደር ፍላጎት የላትም፣ የምትወስዳቸው እርምጃዎች አላማም ኢራንን ለመስበር ነው ሲሉ ተናግረዋል። አሁን ያለን አማራጭ መቋቋም በመሆኑ ኢራን ዩናይትድ ስቴትስ በወሰደችው እርምጃ እንድትጸጸት ማድረግ ይኖርባታል ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። በዜና የጀመረው ፕሮግራማችን በ19 እና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አስተናጋጆቻችሁ እኔ አዳኒ ፍሳዬና እኔም አዲሱ አበበ በማስተናገዱ እንቀጥላለን። ለወገን ወገን ነው ደራሾ። እግዚአብሔር ደግሞ ደስ የሚሰኝበት ዳግም ሲመጣ የሚጠይቀን ተቸግሬ ረድተኸኛል፣ ከታናናሾቹ ለአንዱ ያደረጋችሁት ለእኔ ነው ብሏል። አሁን ታላላቆች የነበሩት ተፈናቅለው ታናናሾች ሆነዋል። ያበሉ፣ ያጠጡ፣ ይሰጡ የነበሩ ለማኞች ሆነዋል። ወገኖቻችን በተለያየ ቦታ ይህ መልካም ለውጥ እስኪስተካከል ድረስ በምንችለው ሁሉ ተተረዳደ ችግሩ ቀላል የደቡብ ካሊፎርኒያና አላስካ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስ የሎስ አንጀለስ ድንግል ማርያም ምዕመናን ለጌዲዮ ተፈናቃዮች ያሰባሰቡትን እርዳታ ባስረከቡበት ወቅት ከሰጡት አስተያየት የወስር ነው ነው። ዝርዝሩ በዛሬው ኢትዮጵያን በአሜሪካ ይቀርባል። አሁን የመጽሔት ትንታኔ መጀመሪያ ወደ ሆነው የዕለቱ አብይ ርዕስ እንለፍ። ከ100 ሀገሮች በላይ የሚሳተፉበት የቻይናው የመቀነትና ጎዳና ጉባኤ ማለትም ቤልት ኤንድ ሮድ ፎረም በነገው ዕለት በቤይጂንግ ከተማ ይጀመራል ተብሎ ይጠበቃል። በዋዜማው ኢትዮጵያና ቻይና የሁለትዮሽ ውይይት ማድረጋቸውን እንዲሁም ልማትና ብድርን የሚመለከቱ አበረታች መግባባቶች ላይ መድረሳቸውን በቻይና የኢትዮጵያ አምባሳደር ተሾመቶ ጋር ለቪዮኤ ተናግረዋል። ቻይና ለኢትዮጵያ የብድር ማለቂያ ማቅለያ ይቅርታ ለማድረግ ፍላጎት እንዳላት ወደ 400 ሚሊዮን የሚጠጋ የቻይና ገንዘብ ለተራዶ ለማቅረብ እንደተዘጋጀች፣ አንድ ታዋቂ የቻይና ኃይል አመንጭ ኩባንያ አንድ ነጥብ ስምንት ቢሊዮን ዶላር የሚጠጋ መዋለንዋይ ኢትዮጵያ ውስጥ ለማፍሰስ ስለ መሰናዳቱ አምባሳደሩ አክለው ተናግረዋል። ዝርዝሩን ሀብታሙ ስዩም ልኮልናል። በቻይና ኢትዮጵያ አምባሳደር ተሾመ ቶጋ እንደነገሩን በጉባኤው ዋዜማ ጠቅላይ ሚኒስትር አብይ አህመድ ከቻይናው ፕሬዚዳንት ሺን ጂንፒንግና ጠቅላይ ሚኒስትር ሊክ ኪያንግ ጋር ውይይት አድርገዋል። ብድር፣ ልማትና ተራድኦን የሚመለከቱ ጉዳዮች በውይይቱ ላይ ተነስተዋል። አንደኛው ብድር ያው ሪስትራክቸር ተደርጓል ማለትም ሞዳሊቲው ነው የቀየሩት። ከዚህ በፊት የኮመርሻል ብድር የነበረው ወደ ኮንሴሽናል ብድር ተቀይሯል። የኢፎይታ ጊዜ ይኖረዋል እንደዚሁም ደግሞ የሚከፈልበት ጊዜ የተራዘመ የሆኑ ከዛ ውጪ የተደረጉ ስምነቶች ለልማት ራዶ ወደ ሶስት መቶ ሚሊዮን የቻይና ገንዘብ የሚጠጋ በትብብር መልክ ሰጥቷል። አንድ መቶ ሚሊዮን የቻይና ገንዘብ ደግሞ ለነገር እርዳታ አበርክቷል። ከዛ ውጪ ሌሎች ስምነቶች የቤልት ፎረምን በተመለከተ የቤልት ኤንድ ሮድ ፎረምን የተመለከተ እንደዚሁም ደግሞ የአፍሪካና የቻይና ትብብርን በተመለከተ በተመረጡ ቅድሚያዎች ላይ የሚደረገው ሜሞራንደም ኦፍ አንደርስታንዲንግ ተፈርሟል። በአሁኑ የሁለቱ ሀገራት ውይይት ውስጥ ትልቅ ቦታ ከሚሰጣቸው አንዱ ተደርጎ በአምባሳደር ተሾመቶ ጋር ከተነሱት ጉዳዮች መካከል ግኝታችን ብለን የወሰነው ከቻይና ስቴት ግሪድ የሚባል ኤነርጂ ሰክተር የሚሠራው በኢትዮጵያ ኤነርጂ ላይ ኢንቨስት ለማድረግ የአንድ ነጥብ ስምንት ቢሊዮን ስምምነት ተፈራርመናል። ስለዚህ ይህም ትልቅ ውጤት ነው ብለን ነው የወሰነው። ኢትዮጵያ ከቻይና የወሰደችውን ብድር በተመለከተ የተደረሰ አዲስ ስምምነት አለ እንደው የጠየቅናቸው አምባሳደሩ ኢትዮጵያ ከ2018 የአውሮፓውያን አቆጣጠር በፊት ከቻይና የወሰደችውን ብድር ከወለድ ነፃ ለማድረግ በቻይና በኩል ፍላጎት መኖሩን አስገንዝበዋል። እዳ ማቃለል በተመለከተ የሄዳ ማቃለል ድርድር የቻይናው ጠቅላይ ሚኒስትር እና የኢትዮጵያ ጠቅላይ ሚኒስትር በነበሩበት በተሳካ ሁኔታ እንዳልኩ ተገልጿል። የቻይናው ፕሬዚደንት ያነሱት ኢትዮጵያ ከሁለት ሺ አስራ ስምንት በፊት እስከ ሁለት ሺ አስራ ስምንት ከወለድ ነጻ የሚባል ብድር አለ ያንን በተመለከተ ከሚመለከታቸው ጋር ተነጋግረው የሚወሰድ እርምጃ እንዳለ ያመላ ያመላከቱበት ንግግር ነበር። የነበረው የሚዲያ አውታር በተለያየ መንገድ እየገለጸው እንደሆነ ነው የተገነዘብኩ። ከዚህ በተጨማሪ በቻይና በቁጥጥር ስር ያሉ ኢትዮጵያውያንን በተመለከተ ንግግር መጀመሩን የጠቅላይ ሚኒስቴር ቢሮ ቃል አቀባይ የሆኑት አቶ ንጉሡ ጥላሁን ለሀገር ውስጥ የመንግስት መገናኛ ብዙሀን ከሰጡት ቃል ለመረዳት ችለናል። በቅርቡ እጽ በማዘዋወር ተጠርጥራ የተያዘች ኢንጂነር ናዝራዊትን በተመለከተ እንደዚሁ በጎንዮሽ አንስተዋል። እነዚህ ሁሉ ጉዳዮች በቻይና ህግ መሰረት በአግባቡ እንዲታዩ እና እልባት እንዲሰጣቸው እነሱም በሀገሪቱ ህግ መሰረት በተገቢ ሁኔታ እንደሚታዩ ውይይት ተደርጓል። ነገ በሚጀምረውና ከመቶ በላይ የሀገር መሪዎችና ተወካዮች በሚሳተፉበት የቻይና መቀነትና ጎዳና ጉባኤ ወይንም ቤልት ኤን ሮድ ኢኒሼቲቭ ፎረም ላይ ጠቅላይ ሚኒስትር አብይ ንግግር ያደርጋሉ ተብሎ ይጠበቃል። ከንግግራቸው ባሻገር ቱሪዝምን፣ የህዝብ ለህዝብ ግንኙነትና የጸረ ሙስና ትግሎችን በሚመለከቱ የጠረጴዛ ውይይቶች ላይ እንደሚሳተፉ ያገኘናቸው መረጃዎች ያሳያሉ። በዋነኝነት በመሠረተ ልማት ግንባታና በውጭ ንግድ ዘርፍ ላይ ያተኮረው የኢትዮጵያና የቻይና ትብብር ከቅርብ ዓመታት ወዲህ እያደገ መጥቷል። ይሄ እድገት ለሁለቱ ሀገራት ያመጣው በረከት እየተጠቀሰ የመሞገሱን ያክል ባልተመጣጠነ የውጭ ንግድና መጠኑ በበዛ ብድር የታጀበ መሆኑን እያነሱ የሚታቹትም አልጠፉም። የጆንስ ሆፕኪንስ ዩኒቨርሲቲ የቻይና አፍሪካ ጥናት ማዕከል ኢትዮጵያ ከቻይና እስካሁን ከ13 ቢሊዮን በላይ ዶላር መበደሯንና ከአንጎላ በመቀጠል ከአፍሪካ ትልቅ ተበዳሪ መሆኗን ያስገነዝባል። በዓለም ትልቁ የኬሚካል አምራች የዩናይትድ ስቴትሱ ዳውድ ፖንት ኩባንያ የግብርና ክፍል የሆነው ኮርቴቭ አግሪ ሳይንስ በኢትዮጵያ በይፋ ተከፍቷል። በተለያዩ ምርጥ ዘሮችን እንዲሁም የጸረ ተባይና ጸረ አረም መድኃኒቶችን የሚያመርተው ኮርቴቭ አግሪ ሳይንስ ወደ ኢትዮጵያ በሚያስመጣቸው ምርቶች የአርሶ አደሮችን ምርታማነት ያሳድጋል ተብሏል። ግርማቸው ከበደ ነው ዝርዝሩን ይላከልን። በመላው ዓለም ወደ መቶ ሺህ የሚጠጉ ሰራተኞች ያሉትና ተቀማጭነቱን በዩናይትድ ስቴትስ ያደረገው የዳውድ ፖት ኩባንያ በውስጡ ሶስት ትልልቅ ክንፎች አሉት። የግብርናው ክንፍ የሆነውና የተሻሻለ ምርጥ ዘር የምርት የጸረ ተባይና ጸረ አረም ኬሚካሎችን ያመርታል የተባለው ኮርቴቫ አግሪ ሳይንስ ዛሬ የግብርናው ዘርፍ የመንግስትና የግል ድርጅት ተወካዮች፣ አምራቾች እና ሸማቾች እንዲሁም ተባባሪዎቹ በተገኙበት በኢትዮጵያ ስራ መጀመሩን ይፋ አድርጓል። በስነ ስርዓቱ ላይ ንግግር ያደረጉት የኮርቴቫ ግሪ ሳይንስ የአፍሪካና መካከለኛው ምስራቅ ፕሬዝዳንት ፕራብዲፕ ባጅዋ እንዳሉት ግብርና ላይ ብቻ ትኩረት በማድረግ የዓለም ትልቁ ነው ያሉት ድርጅታቸው የግብርናውን ዘርፍ የበለጠ ውጤታማና ፈጠራ የታከለበት እንዲሁም የኢትዮጵያን አርሶ አደሮች ውጤታማ ለማድረግ ከኢትዮጵያ መንግስት ጋር ይሰራል ብለዋል። ፕሬዝዳንቱ ባጅዋ ለኢትዮጵያ አርሶ አደሮች ኮርቴቫ ግሪ ሳይንስ የሚሰጠውን ጥቅምም ተናግረዋል። ወደ ኢትዮጵያ የምናመጣው የአስርት ዓመታት ታሪክ ነው። ኢትዮጵያ ውስጥ ብዙ አድርገናል። ኢትዮጵያ ከቁልፍ ገበያችን አንዷ ናት። በኢትዮጵያ ተምሳሌት የሆነውና አርሶ አደሮች በብዛት የሚጠቀሙበት ምርታችን ፓዮኔር ምርጥ ዘር ነው። ፓዮኔር ምርጥ ዘርና ሌሎች ጸረ ተባይ መድኃኒቶች የአርሶ አደሮችን ምርታማነት በማሳደጋቸው ኩራት ይሰማናል። ፓላስ የሚባለው ጸረ አረም ምርታችን ጤፍ የሚያመርቱ አርሶ አደሮችን ምርታማነት በድንቅ ሁኔታ አሳድጓል። ስለዚህ ኮርቴቫ እዚህ ይቆያል። ኢትዮጵያ ውስጥ በምርጥ ዘር፣ በሀገር ውስጥ ምርምር፣ በሰዎችና የአርሶ አደሮችን ሕይወት በሚያሻሽሉ ምርቶች ላይ ከፍተኛ መዋዕለ ንዋይም አፍሰሷል። ኮርቴቫ አግሪ ሳይንስ ከዚህ ቀደም ከዩናይትድ ስቴትስ ዓለም አቀፍ ልማት ድርጅት ዩኤስኤድ ጋር በመተባበር በበቆሎ ምርት የማሳደግ ፕሮግራሙ 250 ሺህ አነስተኛ ይዞታ ያላቸው ኢትዮጵያውያን አርሶአደሮች ያመርቱት የነበረውን የበቆሎ ምርት በአመት ከ2.2 ሜትሪክ ቶን በሄክታር ወደ ሰባት ሜትሪክ ቶን በሄክታር እንዲያሳድጉ አስችሏል ተብሏል። በኮርቴቫ አግሪ ሳይንስ ኢትዮጵያ በይፋ መጀመር የማብሰሪያ ስነ ስርዓት ላይ የተገኙት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ራይነር ነገ መመገብ በሚለው ፕሮግራም ከአንድ ሚሊዮን በላይ አርሶአደሮች አዳዲስ ቴክኖ ቴክኖሎጂዎችን፣ ምርጥ ዘሮችን እና የአመራረት መንገዶችን እንደተማሩ አስታውሰው የዩናይትድ ስቴትስ መንግስት የምግብ ደህንነትን ለማረጋገጥና ጠንካራና ፈጣን ኢኮኖሚ ለመገንባት የሚያስችል ሁለተኛውን ነገን መመገብ ስምምነት በቅርቡ ከኢትዮጵያ መንግስት ጋር መፈራረማቸውን አስታውሰዋል። ይህን ለማሳካት ኮርቴቫግሪ ሳይንስን የመሳሰሉ የግል ድርጅቶች አስፈላጊ ናቸውም ብለዋል። አምባሳደር ራይነር ኮርቴቫግሪ ሳይንስ በኢትዮጵያ ስለሚኖረው ተጽዕኖም የሚከተለውን ተናግረዋል። የመጀመሪያውና ምናልባትም ግልጽ የሆነው በጎ ተጽዕኖ አምራቾችንና ሸማቾችን በሚጠቅም ሁኔታ የግብርና ምርታማነትን ለማሳደግ ኮርቴቫ ዓለም አቀፍ ጥራት ያለው አቅም ይዞ መምጣቱ ነው። ሁለተኛው በጎ ተጽዕኖ ኮርቴቫ በኢትዮጵያና በዩናይትድ ስቴትስ የግሉን ዘርፍ ዕድሎችና ሥራ ፈጠራን የሚያበረታታ መሆኑ ነው። ሦስተኛ፣ ኢትዮጵያ ሁሉን አቀፍ የኢኮኖሚ ዕድገትና ልማት ለማሳካት የያዘችውን እቅድ እንድታሳካ ኮርቴቫ አስተዋጽኦ ያበረክታል። አራተኛ የኮርቴቫ ተሳትፎ ኢትዮጵያውያን ራሳቸውን እንዲችሉ በመርዳት ኢትዮጵያ የምግብ ዋስትናንና ሰብአዊ ፍላጎቷን እንድታሳካ ያግዛል። ከ75 ፐርሰንት በላይ የኢትዮጵያ አርሶ አደሮች ምርጥ ዘሮችን እንደማይጠቀሙ ያስታወሱት የኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲ ምርትና ምርታማነት ከፍተኛ ዳይሬክተር ጭምዶ አንጫላ እንደ ኮርቴቫ አግሪሳይንስ በኢትዮጵያ ያሉ ድርጅቶች ለኢትዮጵያ የሚሰጡትን ጥቅም አብራርተዋል። ግብርና እንደምታውቁት መልቲዲሲፕሊነሪ ነው። በአንድ ኢንስቲቱሽንስ ብቻ ለውጥ የሚመጣ አይደለም። ስለዚህ የሌሎች ሀገሮች ትብብር የሌሎች ሀገሮች መረዳዳት ይፈልጋል ማለት ነው። ስለዚህ ኮርቴቫ ኢትዮጵያ ውስጥ መምጣቱ ትልቅ አቅም ይፈጥራል ብዬ ነው የማስበው። ምክንያቱም ኮርቴቫ በብዙ ሀገሮች ግዛለው ልምድ አለው፣ በተለይ ሃይብሪድ ዘሮችን በማፍለቅ እነዚህ ሃይብሪድ ዘሮች ደግሞ ኢትዮጵያ ውስጥ ገበሬዎች ቢጠቀሙ ምርትና ምርታማነት ከእጥፍ እጥፍ፣ ሶስት እጥፍ፣ አራት እጥፍ ይጨምራል ብዬ አስባለሁ። አሁን ምን ያህል አሁን ያለው ገበሬ ሰማንያ ፐርሰንቱ ወይም ደግሞ ሰባ በላይ ምርጥ ዘርን የማይጠቀም ገበሬ ምርጥ ዘር ቢጠቀም በኢትዮጵያ ውስጥ በሁለትና በአንድ ዓመት ከፍተኛ ለውጥ ይመጣል ብዬ አስባለሁ። ስለዚህ የነዚህ የኮርቴቫ መኖር እነዚህን ችግሮች ሁሉ ይቀርፋል የሚል እምነት አለኝ። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ ግርማቸውን እናመሰግናለን። አድማጮች መጽሔትን ነው እየተከታተላችሁ ያላችሁት። የአማራ ተማሪዎች ማኅበር ባህር ዳር ዩኒቨርሲቲ ከሁሉም የትምህርት ግቢዎች ማለት ከሁሉም ካምፓሶች በተውጣጡ ተማሪዎች ሰሞኑን ተመስርቷል። በምስረታው የተገኙት የወልቃይት ጠገዴ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ በማንነታችሁ ስትደራጁ በማስተዋል ይሁን ሲሉ ምክራቸውን አስተላልፈዋል። ዘገባው የአስቴር ምስጋናው ነው። ከባህር ዳር ዩኒቨርሲቲ ከተለያዩ ካምፓሶች የተውጣጡ ተማሪዎች የአማራ ተማሪዎች ማህበርን በባህር ዳር ሰሞኑን መስረተዋል በመስረታው የተገኙት የወልቃይት ጠገደ የአማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ ባደረጉት ንግግር አማራ ሲደራጅ ራሱን ከጥቃት ይከላከላል፣ መደራጀት ግን ማስተዋልን ይጠይቃል የሚል መልእክት ነው ያስተላለፉት። ሲደራጁ የማንን ፖለቲካ መጠቀሚያ እንዳትሆኑ ጥንቃቄ ማለት ፍጹም ምክንያታዊ የሆነ ፖለቲከኛ ካለ መደገፍ በበታቸው ነው ለግል ጥቅሞ ብሎ የእናንተን አእምሮ ትኩስነትን አይቶ ውስጣችሁን እሳት የለኮሰ እናንተ ለሱ በቲፎዞ የቲፎዞ ፖለቲካ እንዳትቀበሉ እንዳታራሙ ሁለተኛ አማራ አማራ አማራ ስንል ማን ነው አማራ አማራ አማራ ራሱ አማራ ነው አገው አማራ ነው እማንተ አማራ ነው ስናሻውም አርጎባውም አማራ ነው። ኦሮሞው ከሚሴው አማራ ነው። በዚህ መሬት የሚኖር ወጣት ተማሪ በሙሉ አንድ አማራዎች አንድ ስነ ልቦና አለን የሚል ፆኑ አቋም ሊኖራችሁ ይገባል። አማራ ሆኖ ለሆዱ የሚገዛ እጅግ በጣም ብዙ ነው። ስለዚህ እንደ ተማሪዎች ስትደራጁ፣ ሰፊ ልቦና ሊኖራቸው ይገባል። አማራ ስንደራጅ ሌላውን ለማጣት ሌላውን ለመጉዳት አይደለም፣ ራሳችን ለመከላከል እንደሆነ እናንተ በደንብ አጥብቃችሁ መያዝ ይገባቸዋል። የአማራ ተማሪዎች ማህበር ዋና ሰብሳቢ ተማሪ ፈለቀ ምስጋናው እንደሚለው ደግሞ የአማራ ተማሪዎች ማህበር እስካሁን በሀያ ዩኒቨርሲቲዎች ተቋቁሟል። ጊዜው አጭር ቢሆንም በየጊዜው የሚከሰቱ ችግሮችን እያስተካከለ ነው ይላል። ዓላማችን በጊዜያዊነት በተለያዩ ዩኒቨርሲቲዎች የሚደርሱበትን የአማራ ተማሪዎች ጥቃት መከላከል ነው። ለዚህም እርምጃዎች ወስደናል፣ ወደፊትም እንቀጥላለን። ጥቃት የሚደርሱ ከሆነ ዘለቂታዊ የሆነ ፍላጎታችን አማራ ክልል ውስጥ ምሁራኖች የሚፈለፈሉበት በእውቀት የሚመራበት ማህበረሰብ ለመፍጠር የራሳችን አስተዋጽኦ ለማበርከት ነው። ለሚከላቸው አካላት ትምህርት ሚኒስቴር ጨምሮ በዚህ በዚህ ዩኒቨርሲቲዎች ችግር አለ። ስለዚህ ተማሪዎቻችን እንዲጠበቁ የቻልነውን ጥረት እናደርጋለን። ተቋማዊ የሆነ መልስ የማይመልሰው ከሆነ ጥያቄያችንን የምናደርገው ይሄ ሰላማዊ የሆነ ትግል እናካሄዳለን። ለምሳሌ የመጀመሪያዎቹ አሶ ዩኒቨርሲቲ ላይ ችግር ሲፈጠር ያደረግነው ጎንደር ላይ ሰላማዊ የሆነ የክላስ የመማር ማስተማሪዶትን ማንን የማይነካ ግን ክላስ የማቆም ነገር፣ በተጨማሪ ደግሞ ተማሪዎችን ለመከላከል ኔትወርክ ፈጥረውልን ወይም ደግሞ መረብ ፈጥረው ተማሪዎቻችን ተማሪዎች ራሳቸውን እንጠብቁም እንዲ እናደረጋለን። አሁን ከክልሉ ውጭ ነው ብዙ የአማራ ተማሪዎች ማህበር ቅርንጫፍ ጠንካራ የሆኑት እና ይሄ ምንድ ነው ራሳቸውን እንዲከላከሉ ለማድረግ ነው። ባሉበት ጥቃት ከመፈጸሙ በፊት ማለት ነው። ተማሪ ቅድስት ዘውዱ የአማራ ተማሪዎች ማህበር በክልሉ በትምህርት ጥራት ላይ ለውጥ እንዲመጣ እየሰራም ነው ትላለች። ክልላችን ትምህርት የትምህርት ጥራት የለም። በክልላችን ገጠሩ አካባቢ በዳስ ነው የሚሰራው። በዳስ ተምረው ምን ያህል እውቀት እንደሚሸምቱ እናውቃለን። ያን ዳስ ላይ እንዲቀየር አሁንም እያደረግነን ነው እየሰራን ነው። የአማራ ተማሪዎች ማህበር በባህር ዳር በምስረተው ሊቀመንበር እና ምክትል ሊቀመንበር እንዲሁም ስራ አስፈጻሚ ኮሚቴዎችን መርጧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። ለአንድ ወር በሰንዳፋ ፖሊስ ማሰልጠኛ የቆዩት የሐረሪ ክልል ፖሊሶች ስልጠናቸውን አጠናቀው ወደ መደበኛ ስፍራቸው ተመለሱ። ስልጠናውን ያልወሰዱ ቀሪዎቹ ፖሊሶችም ለስልጠና ሰንዳፋ ገብተዋል ተብሏል። ሐረሪ ክልል በሕግ የበላይነት መጓደል በተደጋጋሚ ስሙ የሚነሳ ሲሆን በስልጠናው የተሳተፉት ፖሊሶች የበደልነውን ህብረተሰብ እንክሳለን ሲሉ ቃል መግባታቸውን የክልሉ ፍትሕና ጸጥታ ቢሮ ኃላፊ አቶ አሕመድ ዩሱፍ በተለይ ለቪኦኤ አስታውቀዋል። አዲስ ቸኮል ዝርዝር አለው። ባህረሪ ክልል በተደጋጋሚ የሚቀርበውን የህግ በላይነት ችግር ለመቀነስና ፖሊሳዊ ስነ ምግባሩን ያወቀና ያከበረ ፖሊስ ለመገንባት በሚል አላማ 541 ፖሊሶች ስለ ህገ መንግስቱ የአካል ብቃትና ሌሎችን ፖሊሳዊ ስነ ምግባርን የተመለከቱ ስልጠናዎች እንደተሰጣቸው የክልሉ ፍትህና ጸጥታ ጉዳዮች ቢሮ ኃላፊ አቶ አህመድ ይሱፍ በተለይ ለቪዮ ተናግረዋል። በስልጠናው ተገኘው ውጤት አቶ አህመድ እንዲህ ይላሉ። ከፍተኛ ለውጥ ነው የተገኘው፣ ከአስተሳሰብ ነው መጀመሪያ የተዛነፉት ችግሮቹ፣ እሱን የማጥናት ስራ ስለ ተሰራ መጨረሻ ላይ የደረሱ የበደል ነውን ህዝባችን እንክሳለን እስከመል የአቋም መግለጫ እስከማውጣት ነው ሄዱ ከዚህ በላይ ምንም ለውጥ የሚባል የአመለካከት ስለሆነ፣ በተግባር ወደፊት ወደ ስራ ሲገቡ የምናየው ይሆናል ማለት ነው። በሀረር ከተማ ነዳጅ ለመኪኖች ሳይሆን ጄሪካን ይዘው ለሚመጡ ግለሰቦች በጥፍ ዋጋ ይሸጥ ነበር። የግለሰብ ኮንዶሚኒየም ቤቶች ተሰብረው ያልታወቁ ሰዎች በጉልበት ይኖሩበት ነበር። ሰላማዊ ነዋሪዎች ከዚህ ሰፈር ልቀቁ ተብሎ ንብረታቸው ይወድም ነበር። የከተማው የመጠጧ መስመር የካሳ ጥያቄ ባላቸው የገጠር ነዋሪዎች ተዘግቶ ቆይቷል። የአውቶቡስ መናኸሪያ አካባቢ ህገ ወጥነት ነግሶ ነበር። ቪኦኤም እነኚህን የህብረተሰቡን ቅሬታዎች በተደጋጋሚ ሽፋን ሰጧቸዋል። በፌዴራል የሰላም ሚኒስትርና በክልሉን በተደረገው ግምገማ ወገናዊነት ይታይበታል። የክልሉን ህገ ወጥነትም በአግባቡ መቆጣጠር አልቻለም የተባለው የክልሉ ፖሊስ የአንድ ወር የተዋድሶ ስልጠና እንዲወስድና በዚህ ወቅት የሚፈጠሩን የጸጥታ ክፍተትም የፌዴራል ፖሊስና መከላከያ እንዲሸፍኑ ተደርጎ ስልጠና ገብተዋል። በመጀመሪያው ዙር ስልጠና ያልገቡ ቀሪዎቹ 50 ፐርሰንቱ የክልሉ ፖሊሶችም በትላንትና ዕለት ሰንዳፋ ስልጠና መጀመራቸውን አቶ አህመድ አስታውቀዋል። ፌዴራል ፖሊስና መከላከያም ከስልጠና ከተመለሱት የክልሉ ፖሊሶች ጋር በመቀናጀት በክልሉ ጸጥታ ማስከበራቸው እንደሚቀጥሉ አቶ አህመድ ገልጸዋል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ አዲስን፣ ለዘገባው እናመሰግናለን። የምሽቱ የማጠቃለያ ሀተታ እንደሚከተለው ይቀርባል። ሩሲያ በ2016ቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ እጇን አስገብታ እንደሆነ የመረመሩት የሮበርት ሙለር ተቀናንሶ የቀረበ ሪፖርት ለሕዝብ ይፋ መሆኑን ተከትሎ ጥቂት ለፕሬዚዳንትነት የሚወዳደሩትን ጨምሮ አንዳንድ ዲሞክራቶች ዶናልድ ትራምፕን ከስልጣን ለማስወገድ ጥሪያቸውን አጠናክረዋል። በአጠቃላይ ግን አንድን ፕሬዚዳንት ከስልጣን ለማንሳት ረጅም ጊዜ የሚወስደውንና በፖለቲካም ከፋፋይ የሆነውን ህግ ህጋዊ ሂደት ከመሞከር ጋር በተያያዘ ዲሞክራቶች ለሁለት የተከፈሉ ይመስላሉ። ጂም ማሎን ዘግቦልናል። ሰሎሞን ክፍሌ ያቀርባል። በፕሬዚደንት ዶናልድ ትራምፕ ላይ የቀረበውን ውንጀላ በመምራት የምረጡኝ ዘመቻቸውን በኒው ሃምሸርና በማሳቹሴትስ እያካሄዱ ያሉት ዲሞክራቷ ሴናተር ኤሊዛቤት ዋርን ናቸው። በሀገራችን ላይ የባዕድ ጥቃት ስለ መድረስ አለመድረሱ ወይም ስለ ራሱ ስለ ፕሬዚደንቱ የብልግና አድራጎት የተያያዙ ምርመራዎችን ለማገድ የሞከረን ፕሬዚደንት በዝምታ ካለፍን አሜሪካዊ መሆን አንችልም። የሳውዝ ቤንድ ኢንዲያናው ዲሞክራት ከንቲባ ፒት ባትጊግ በበኩላቸው ያን ውሳኔ መስጠት ያለበት ኮንግረሱ ይመስለኛል። የሥልጣን ዘመናቸውን ሳይጨርሱ መነሳት ለትራምፕ ተገቢ ይመስለኛል። የእኔ ትኩረት ግን እኔ የምክር ቤቱ አባል ባለመሆኔ በምርጫው በደንብ አድርጌ ለማሸነፍ ነው። የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ለአሁኑ ኢምፒችመንት ወይም ፕሬዚደንቱን በውንጀላ ከሥልጣን ማንሳት የሚለውን ጥያቄ ይቃወማሉ። እርሳቸው የሚፈልጉትና ምርጫቸው ፕሬዝደንቱና አስተዳደራቸውን በተወካዮች ምክር ቤት የምስክሮችን ቃል በመቀበል ምርመራ እንዲካሄድ ነው። የአሶሲየትድ ፕሬስ ተንታኟ ጁሊ ፔስ እንዲህ ይላሉ። የፔሎሲ ስሜት አንድን መሪ ከሥልጣን ለማንሳት በሚካሄደው ሂደት ወደፊት መግፋት የሚቻለው ፈጽሞ የማያጠራጥር ማስረጃ ሲኖር ብቻ ነው የሚል ነው። በዚህ ሂደት ውስጥ ደግሞ ዲሞክራቶችን ብቻ ሳይሆን ሪፑብሊካኖችንም ማካተት ይኖርብሃል ብለው ያምናሉ። የካሊፎርኒያው ተወካይ አዳም ሺፍ የሚሉት ደግሞ በርካታ ዲሞክራቶች በዚህ ጉዳይ ላይ ስምምነት የላቸውም ነው። ለሀገሪቱ የሚበጀው ጥሩ ነገር ፕሬዚዳንቱን ከስልጣን ለማንሳት የሚያስችለውን ሂደት መጀመር ነው። ምክንያቱም አለበለዚያ የተሳሳተ መልእክት ያስተላልፋል፣ ይህን አይነት ምግባር መፈጸም ይቻላል ብሎ እንዲያስብ ያደርጋል። ወይስ ሂደቱን አለማካሄድ ለሀገሪቱ ይጠቅማል ነው? ምናልባት ሴኔቱን የሚቆጣጠሩት ሪፐብሊካኖች ሂደቱን ስለማይደግፉ ውጤት አይኖረውም በሚል ስጋት ነው ራሳቸው ፕሬዝዳንቱን ለማንሳት የሚደረግ ጥረትን የሚደግፉ ዲሞክራቶች እንኳ ሳይቀሩ ሂደቱ ረጅምና ከፖለቲካም አንጻር አስጊ በመሆኑ ቁርጠኞች አይደሉም ይላሉ። በጆርጅ ዋሽንግተን ዩኒቨርሲቲ ተንታኙ ማት ዳሌቅ ፕሬዝዳንቱን ከሥልጣን ለማንሳት የሚካሄደው ሂደት እየተጋጋለ ሲሄድ ምናልባት የያዝነው 2019 ዓ ም ያበቃል ወይም 2020 ይጀምራል። ያ በራሱ የሚፈጥረው ውስብስብ ችግር ይኖራል። ምክንያቱም ፕሬዚዳንቱን ለማንሳት የሚያስችል ሌላ መድኃኒት ስላለ ነው። ያ መፍትሔ ምርጫ ይባላል። ፕሬዚደንት ዶናልድ ትራምፕ ግን በትዊተር መልእክታቸው ዲሞክራቶቹን ነቅፈዋል። ለጋዜጠኞች ሲናገሩም ኢምፒችመንት ወይም ከሥልጣን መነሳት የሚለው ጉዳይ ቅንጣት ታህል እንደማያሳስባቸው አስረድተዋል። ሰለሞን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። እኛ ጋ እዚህ ዋሽንግተን ከቀኑ 8 ሰዓት ከ32 ደቂቃ፣ ኢትዮጵያና አካባቢዋ 3 ሰዓት ከ32 ደቂቃ ነው። የምሽቱን ዋና ዋና ዜና በአጭሩ አዳነች ታስታውሰናለች። የሶማሊያው ፌዴራላዊ ዲሞክራሲያዊ ሪፑብሊክ ፕሬዝደንት መሐመድ አብዱላሂ መሐመድ ዛሬ በአስመራ የአንድ ቀን የስራ ጉብኝት አድርገው ወደ ሀገራቸው ተመለሱ። የሽሪላንካ የብሔራዊ ፖሊስ ሰራዊት አዛዡና የመከላከያ ሚኒስትሩ ስራቸውን እንዲለቁ የሀገሪቱ ፕሬዚደንት ማይትሬለር ሲራንካ ጠይቀዋል። የሀገሪቱ የጸጥታ ኃይሎች ባለፈው እሁድ የአውሮፓውያን ትንሣኤ በዓል ዕለት ስለተፈጸመው የቦምብ ጥቃት ቀደም ብሎ በደረሱ ማስጠንቀያዎች መሰረት እርምጃ ሳይወስዱ መመቅረታቸው እንደሆነ ተገልጿል። በደቡብ ሱዳን ወደሚገኘው ፋንካ ክፍለ ሀገ ክፍለ ግዛት ያመራ የነበረ ብዙ የምግብ ረድኤት የጫነ ጀልባ ባለፈው እሁድ ተገልብጦ መስመጡን አንድ የጀልባ ሰራተኞች ማህበር ባለስልጣን ለአሜሪካ ድምፅ ተናግረዋል። ወደ ዘጠና ከመቶ የሚጠጉ ግብፃውያን መራጮች የፕሬዚደንት አብደልፋታህ አልሲሲን አገዛዝ እንደ አውሮፓ አቆጣጠር እስከ 2030 ዓ.ም ሊያራዝም የሚችል የህገ መንግስት ለውጥን ደግፈዋል። ለተጨማሪ 11 ዓመታት ማለት ነው። አዳነችን ላርዕሰ ዜናው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሶስት ሰዓት ከ ሰላሳ አምስት ደቂቃ ላይ ነን። አሁን ንጉሱ ጥቂት ደቂቃዎች አሉን ስላለ ቦታውም የሙዚቃ ማሰሚያ ነው። ከሙዚቃ ደግሞ እንደምታውቁት አሁን የጾም ጊዜ ነው። በተለይ ለኦርቶዶክስ ክርስቲያኖች የአውሮፓን ትንሣኤ ባለፈው እሁድ አክብረናል። የፊታችን እሁድ ደግሞ ምስራቅ ኦርቶዶክሶች ኢትዮጵያውያንን ጨምረው ፋሲካን ያከብራሉ። ይሄ ሰሞን ደግሞ ሰሙን ሕማማት ይባላልና በገና አለሙ አጋ ይደረድርልናል ከታይ ቀርሞቱን ምንም ቢታክቱን ሰነብቱ

Slay not better. se አለሙ ዋጋን ታዋቂውን በገና ደርዳሪ እናመሰግናለን። ከቶ አይቀርም ሞቱ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በኢትዮጵያና አካባቢዋ ከምሽቱ 3 ሰዓት ከ37 ደቂቃ ይሆናል። ሁለተኛውን አጋማሽ ጀመርን። አሁን ኢትዮጵያውያን በአሜሪካ ነው። ዓለም አቀፍ ትብብር ለኢትዮጵያውያን መብት ግሎባል አላያንስ በጌዲዮ ለተፈናቀሉ ወገኖች መርጃ የሚውል የገንዘብ ማሰባሰብ መጀመሩ ይታወሳል። በዚሁ መሠረት በሎስ አንጀለስ የድንግል ማርያም የኢትዮጵያ ኦርቶዶክስ ተዋህዶ ካቴድራል ምዕመናን ያሰባሰቡትን 12 ሺህ ዶላር ለግሰዋል። በስፍራው የነበረው የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው የእርዳታ ቼኩን ለግሎባል አላያንስ ተጠሪ ያስረከቡት ብፁህ አቡነ በርናባስ ነበሩና እሳቸውን አዋይቶ ተከታዩን ለዛሬው ኢትዮጵያን በአሜሪካ አዘጋጅቷል። ብፁ አቡነ ባርናባስ የደቡብ ካሊፎርኒያ እና አላስካ አህጉረ ስብከት እንዲሁም የአቡነ መልከጸዴቅ ረዳት ጳጳስ ለጊዜው ትጅጋ ጥ ያመሰግናለሁ። ባሳለፍነው እሁድ በድንግል ማርያም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሎስ አንጀለስ በጌዲዮን ለተፈናቀሉ ኢትዮጵያውያን ወገኖች መርጃ የሚውል ከምዕመናን ያሰባሰባችሁትን አስራ ሁለት ሺህ ዶላር ወይም ሶስት መቶ ስልሳ ሺህ የኢትዮጵያ ብር ለዓለም አቀፍ ትብብር ለኢትዮጵያ እምነት ግሎባል አሊያንስ ተጠሪ የገንዘቡን ቼክ አስረክባቸዋል እና ይህንን ለማድረግ ምን አነሳሳችሁ አባታችን? ያነሳሱን ሁለት ነገሮች ናቸው። አንደኛው የእግዚአብሔር ቃል ነው። ሁለተኛው ደግሞ ሰው መሆን፣ ሰብአዊ ርኅራሄ ነው። የእግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ ሀምሳ ስምንት የሚለን ይሄን ነው። በተለይ በጾም ጊዜ የማንመገባቸውን ምግቦች አለመመገብ ብቻ አይደለም ጾም። እንዲያውም ይሄ የምግቡ ጾም ወደ ዋናው ጾም እንዲያደርሰን መሸጋገሪያ ድልድይ ነው። ዋናው ጾም ራስን ከኃጢአት ከክፉ ሁሉ መከልከልና በጎ ማድረግ ነው። እግዚአብሔር አታድርጉ ካለን መጥፎ ነገር መከልከልና አድርጉ ያለንን ማድረግ ነው። ዋናው አድርጉ ካለን ነገሮች ውስጥ አንዱ ይሄ አሁን ያደረገው አይነት ለወገን ወገን በተቸገረ ጊዜ በሚቻለው አቅም ሁሉ በእርዳታ መድረስ ነው። ከጸሎት አልፎ አብያተ ክርስቲያናት ለሀገር ሰላምና አንድነት መሰረት መሆናቸው ይታወቃል። እንደው በሌሎችም የእምነት ቦታዎች ይህን መሰሉ የመረዳዳት በጎ መንፈስ ይከተሉ ዘንድ ምዕመናኑም የመረዳዳት ባህሉን አጉልብቶ ለተቸግሩ ወገኖች ይረዳ ዘንድ ያክሉበት ካለው ነባራዊ ሁኔታ አንጻር ማለት ነው። በብዙዎቹ የሀገሪቱ ክፍሎች የተፈናቃዮቹ ቁጥር ከጊዜ ወደ ጊዜ ቁጥሩ እያሻቀ ብለነ መምጣቱ ማለት ነው። አዎ፣ መቼም የጾም ስርዓት የሌለው ሃይማኖት የለም። በሀገራችን ምንም ብንለያይም፣ በእስልምናውም በፕሮቴስታንቱም በካቶሊኩም ሌላውም ካለ የጾም ስርዓት የሌለው የለን። የጾም ትልቁ ዋናው እንደዚህ አይነቱን መልካም ነገር ማከናወን ነው። በተለይ ሀገራችን ታላቅ የለውጥ ሰርጀሪ ካደረገች ይኸው እንግዲህ አመት አለፋት እና በዚህ የለውጥ ሰርጀሪ ውስጥ ያው ቁስል አለ። ከቁስሎች አንዱ ው የመፈናቀሉ ሁኔታ ነው እና በዚህ ጊዜ ለወገን ወገን ነው ደራሹ። እግዚአብሔር ደግሞ ደስ የሚሰኝበት መድኃኔዓለም ኢየሱስ ክርስቶስም ዳግም ሲመጣም የሚጠይቀን ይኸውን ነው። ጾመ ህልኛል፣ ጸል ህልኛል፣ ሰብከ ህልኛል፣ ጳጳስ ሆነ ህልኛል፣ ሸህ ሆነ ህልኛል፣ ፓስተር ሆነ ህልኛል አይደለም። ዋናው ተቸግሬህ ረድተህኛል ነው። መቼ መጠጣ አይተንህ እንደምትወደድ ነው እንጂ ሲሉት ወዳጆቹ፣ አይ ከታናናሾቹ ለአንዱ ያደረጋችሁት ለኔ ነው ብሏል። አሁን ታላላቆች የነበሩት ተፈናቅለው ታናናሾች ሆነዋል። ያበሉ ያጠጡ ይሰጡ የነበሩ ለማኞች ነዋል፣ ወገኖቻችን በተለያየ ቦታ እና ይሄ መልካም ለውጥ እስኪስተካከል ድረስ እንግዲህ ይህን ያለውን ችግር በምንችለው ሁሉ ተባብረን ከተረዳዳን ችግሩ ቀላል ነው የሚሆነው። በአሁኑ ሰዓት በእውነት ከውሾች ማነስ የለብንም። ውሾች አሁን በስጋ ሲጣሉ በስጋ በስጋ ሲጣሉ ሲነካከሱ እንኳን ቆይተው የጅብ ድምፅ ከሰሙ ስጋውን ትተው ወደ ጅቡ ነው በአንድ ላይ በህብረት ነው መሄዱ። አሁን በእውነቱ እንደዚህ አይነት ችግር ጅቡ ሆኖ ተነስቶብናል፣ ለህዝባችን በተለይ እና አንድ ላይ ሆነን ወደ ችግር ወደ ወገን ችግር ምን ዘምትበት ጊዜ ነው ይሄ እስላም፣ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ የሚያሰኝ አይደለም። ይህ በአንድ ላይ ሆነን ከዚህ ከሃይማኖት ተቋማትም ውጭ ማንኛውም ማንኛውም ኢትዮጵያዊ የሆነው ሁሉ በተለይ በተለይ ደግሞ በዓለም ዙሪያ የተበተን ነው። እግዚአብሔር ለዚህ ለዚህ አላማ ይሆናል አስቀድሞ የበተነን እና በጣም ካሰብንበት ከተጠናከርን በእውነት እግዚአብሔርም ደግሞ የፍቅር አምላክ ስለሆነ ይረዳናል፣ ብዙ ችግር እናቃላለን ብያምናለሁ እና ከጸሎትም በላይ ከመተሳሰብ፣ ከመረዳዳት እኛው ራሳችን ከመፋቀርም በላይ እንዲህ አይነቱን በጎ ነገር ሁላችንም መስራት አለብን። እግዚአብሔር ደግሞ ደስ የሚሰኘውን በዚህ ነው ብዬ አምናለሁና ሁላችንንም እግዚአብሔር ያበርታን። ለብርሃነ ትንሳኤው በሰላም አድርሶን ደግሞ አምና በዚህ በሰሙነ ሕማማት ነበር መልካም ወሬ ያሰማን የሀገራችንን ተጨንቀን በነበርንበት ጊዜ፣ አሁንም ደግሞ ይሄን ያለውን ግጭገው ሁሉን ነገር አሳልፎ የበለጠውን የሀገራችንን ሰላም፣ አንድነት፣ ፍቅርን መልሶልን መልካሙ እንዲያሰማን ፈቃዱ ይሁን እላለሁ። እናንተንም እግዚአብሔር ይባርካችሁ። የደቡብ ካሊፎርኒያ እና አላስካ ሀገረ ስብከት ረዳት ጳጳስ አቡነ ባርናባስ ስለ ጊዜዎ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ሰሙነ ሕማማት። ለአንተም መልካም ሰሙነ ሕማማት፣ ለሁሉም በሰሙነ ሕማማት ስርዓት ለሚጠቀም ሁሉ ለሁሉም መልካም ሰሙነ ሕማማት። አምና መልካም ወሬ እንደሰማን ዘንድሮም የበለጠ ቸር ወሬ ያሰማን። እግዚአብሔር የተመሰገነ ነው። እኛም ብፁዕ አቡነ በርናባስንና ባልደረባችን ዳንኤል እናመሰግናለን። ቀጣዩ ዲሞክራሲ በተግባር ነው። ሱዳን ውስጥ አድማ መጥተው ካርቱም በሚገኘው የመከላከያ ሚኒስቴር ዙሪያ የተቀመጡ ተቃዋሚዎችን የማስነሳት እቅድ አለኝ ያለው ወታደራዊ ካውንስል ትላንት በስቲያ የሰጠው ማስጠንቀቂያ የነበረውን ውጥረት ይበልጥ አኑሮታል። ተቃዋሚዎች ሀገሪቱ ወደ ስቪል አስተዳደር እንድትመለስ ያቀረምነው ጥሪ እስኪመለስ አድማው ይቀጥላል ሲሉ ተማምለዋል። የሱዳን ቀውስ ተባብሶ ከቀጠለ በአካባቢው ሀገሮች በተለይም በኢትዮጵያ ምን አንድምታ ይኖረዋል? ናባ ሙሄድን ለአሜሪካ ድምፅ ያጠናቀረችውን ዘገባ መነሻ አድርጎ ሰለሞን ክፍሌ ለምሽቱ ዴሞክራሲ በተግባር ፕሮግራም አቅርቦታል። የሱዳን የሽግግሩ ወታደራዊ ካውንስል ወይም ምክር ቤት በመቀመጥ አድማ ላይ ያሉትን ተቃዋሚዎች እበትናለሁ ሲል የሰጠው ማስጠንቀቂያ በጎ ምላሽ አላገኘም። እንዲያውም ከየመንገዱ ተነስተን ወደ ቤት መመለስ አይደለም የሲቪል አስተዳደር እንዲመሠረት ያቀረብነው ጥሪ መልስ እስኪያገኝ በአድማው እንቀጥላለን ሲሉ ተማምለዋል። በዕለቱም ማለት ሰኞ ከትላንት በስቲያ መፈክር እያሰሙ ትዕይንተ ሕዝብ አካሂደዋል። ይህ ቁጣ የተቀላቀለበት ሕዝባዊ ተቃውሞ ፍጥጫውንና ወታደሩ ሊወስድ ይችላል ተብሎ የተፈራውን የኃይል እርምጃ ስጋት አጠናክሯል። ባሳለፍነው ሳምንት ማብቂያ ቀናት፣ ቅዳሜና እሁድ በወታደራዊውና በተቃዋሚዎቹ መሪዎች መካከል ውይይት ተካሂዶ ነበር። ውጤቱ ግን አላማርም። ጦር ሰራዊቱ ተቃዋሚዎችን በኃይል ለማሳት፣ አድመኞቹ ደግሞ እንዲያውም ሌላ ከበድ ያለ የተቃውሞ ሰልፍ እንጠራለን ሲሉ ነው ተካረው የተለያዩት። የተቃውሞ እንቅስቃሴውን እየመራ ያለው ሱዳኒዝ ፕሮፌሽናል አሶሲሽን ወይም የሱዳን ሙያተኞች ማኅበር የሕዝቡ ጥያቄ አንድና አንድ ብቻ ነው፣ ያም ጦር ሰራዊቱ ሀገሪቱን ወደ ሲቪል አስተዳደር ይመልስ የሚል ነው ብለዋል። ፋይሳል ሳልህ የሙያተኞች ማኅበር አባል ናቸው። የምንፈልጋቸውን የሲቪል መሪዎች ስም ዝርዝር ጭምር አዘጋጅተናል ሲሉ ያስረዳሉ። በባለፈው ቅዳሜ ተቃዋሚዎች ከወታደራዊው ካውንስል ጋር በተወያዩበት ስብሰባ ላይ ግን መፍትሄ ማግኘት እንዳልተቻለ ፋይሳል ሳልህ አስረድተዋል። በዕለቱም ለሲቪል መሪነት ያጯቸውን ሰዎች ስም ዝርዝር ለሌላ ጊዜ ይፋ ለማድረግና ከወታደራዊው ካውንስል ጋር ከዚህ በኋላ ንግግር እንደማይካሄድ ወስነው መነሳታቸውንም አብራርተዋል። የቀድሞውን የሱዳን ፕሬዝደንት ኦማር አልበሽርን ከሁለት ሳምንታት በፊት አስወግዶ ሥልጣን የያዘው ወታደራዊ ካውንስል ሀገሪቱን ለቀጣዮቹ ሁለት ዓመታት በጊዜያዊነት እንደሚያስተዳድር አውጇል። ተቃዋሚዎች ግን በወታደራዊ ካውንስል ውስጥ አሁንም የባሽር ቅርብ ሰዎች መኖራቸውን አልወደዱም። ከአራት ወራት በፊት በዳቦና ነዳጅ ዘይት ላይ የተደረገውን የዋጋ ጭማሪ በመቃወም የጀመሩትን አድማ አጠናክረው እንደሚቀጥሉ ዝተዋል። አዳም ያሲን ከተቃዋሚዎቹ አንዱ ነው። ጦር ሰራዊቱ አሁንም የቀድሞውን ርዕዮተ ዓለም በማራመድና የኦማር አልበሽርን ታማኞች ይዞ በመንቀሳቀስ ላይ ነው ነው ያለው ያሲን የፖለቲካ ትንታኙ አልፋቲህ ሙሐመድ በበኩላቸው ሲያስረዱ ባሽር ሀገሪቱን ለሰላሳ ረጅም ዓመታት ሲመሩ ከቆዩ በኋላ አፋጣኝ መፍትሔ ማግኘት ቀላል አይሆንም፣ አጣብቂኝ ውስጥ የመግባቱ ጉዳይ የሚጠበቅ ነበር ብለዋል። ኩንቱ አተወቀ እንስዳድ ልኡፉቅ ከመርሐላ ጠቢያ ባዕድ ያብ ማህሙድ አክለውም ወጣቱ የተቃዋሚ ሰልፈኛ አዳዲስ የመፍትሄ ሐሳቦችን ያፈልቃል ብዬ እጠብቃለሁ የፖለቲካ ኃይሎችም የሱዳንን ሕዝብ ፍላጎት ሊያሟላ የሚችል መንገድ ይፈጥራሉ የሚል ተስፋ አለኝ ብለዋል። በዚህ መሃል የቀድሞ ፕሬዝደንት ኦማር አልበሽር ከነበሩበት የቁም እስር ወደ ፌዴራሉ ወህኒ ቤት መዛወራቸውን የወታደራዊ ካውንስል አንድ ባለሥልጣን አስታውቀዋል። አብዛኞቹ የኦማር ታማኞችም ወይ ተይዘው ታስረዋል ወይ በሌሎች ተተክተዋል ብለዋል። የሱዳን የፖለቲካ ቀውስ ጉዳይ ክፉኛ ያሳሰባት ግብፅ ትላንት ከአፍሪካ መሪዎች ጋር ለመወያየት አስቸኳይ ስብሰባ ጠርታ እንደነበርም ተዘግቧል። በሱዳን የተፈጠረው የፖለቲካ አለመረጋጋት ግብፅን ብቻ ሳይሆን በዙሪያ የሚገኙ ጎረቤቶቿን በሙሉ የሚያሳስብ ነው። ሱዳን ከስምንት ያላነሱ ጎረቤቶች እንዳሏት ሲታወቅ፣ በተለይ ከኢትዮጵያ ጋር ግንኙነቷ የጠበቀ ነው እና እና በሱዳንም ሆነ በኢትዮጵያ የሚከሰቱ ችግሮች ከአንዱ ወደ ሌላው እንደሚሸጋገር በታሪክ ታይቷል። በቅርብ ስለ ሁኔታው የሚከታተሉ የፖለቲካ ምሁርና ተንታኝ ጠይቀናል። ዶክተር መረራ ጉዲና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። እንደሚታውቀው የሱዳንና የኢትዮጵያ ፖለቲካ በተለይም የሁለቱ ሕዝቦች ግንኙነት በዋናነት በዚህ በአባይ ጉዳይ ነው። አባይ ደግሞ እንደሚታውቀው የግብፅና የኢትዮጵያ ፖለቲካን በሱዳን በኩል የሚያገናኝ ነው። በአባይ ላይ ቀውስ ሲፈጠር ግብፅን ዝምብላ የሚታይበት ሁኔታ አይኖርም። ያው በራሷ መንገድ ቀውሱን ለራሷ ለመጠቀም ማታ አደርጎ ነገር ይኖራል የሚል ግምት የለኝ። እንግዲህ የኤምኤ ዲግሪን የሰራሁት አሜሪካ ዩኒቨርሲቲን ካይሮ በሚባለው ነው። ግብጾች ሱዳኖችን እንደ ታናሽ ወንድማቸው ነው የሚያዩት። ፖለቲካውን ለመቆጣጠርም በቀጥታም ሆነ በተዘዋዋሪ ለመቆጣጠርም የሚችሉባቸውን ሁኔታዎች ብዙ ናቸው። ስለዚህ ቀውሱ በተለይም ከበቀጥታ በሁለቱ ሀገሮች መጫምሳን ግብፅንም ስለሚጨምር ዝም ብሎ በቀላሉ የሚታይ አይደለም ማለት ነው። ከቁጥጥር ውጭ ከወጣና ምናልባትም እስካሁን ድረስ ብዙም ባይሆን በተወሰነ ደረጃ የግብጽ ፖለቲካ እና የኢትዮጵያን ግንኙነት ባላንስ አድርጎ እዛ መሀል ብዙ አመት የቆየ ሱዳን መንግስት ነው ከስልጣን የወረደው። በራሱ ህዝብ ምንም መጠያቂ አይደለም አምባገናዊ የፖለቲካ ስርአት እና መንግስት የሚባል ደረጃ ቢሆንም ከኢትዮጵያ ጋር በነበረው ግንኙነት በተወሰነ ደረጃ ምናልባትም የግብጽና የኢትዮጵያ ፖለቲካ ከቁጥር ውጭ ወጥቶ ወደ ሌሎች ነገሮችም እንዳይሻገር እገዛም አድርጎ ሊሆን ይችላል። ግብፅም ግብፅም ኢትዮጵያም ለመግፋት ተጽዕኖ ለመፍጠር በዋናነት ልትጠቀም የምትችለው ያው ሱዳንን ነው። ስለዚህ ኢትዮጵያም በአይነ ቁራኛ እንቅስቃሴውን አቅጣጫውን ማየት ዎች ማድረግ አለባት ይመስለኛል በተለይም ኢትዮጵያን ሊጎዳ በሚችል ምናልባትም የግብፅን የፖለቲካ በላይነትን ሙሉ በሙሉ ሊያሰፍን በሚችል መንገድ የሱዳን ፖለቲካ እንደገና ተዋቅሮ ተጨማሪ ችግሮችን እንዳይፈጥርም መከታተል አለባት የሚል እምነት አለኝ። ዞሮ ዞሮ ኢትዮጵያ ላይ በግቡ ምናልባት ከሶማሌ ቀጥሎ የኢትዮጵያ ፖለቲካ ላይ ተጽዕኖ ሊፈጥር የሚችል አንዱ በተለይም ከግብጽ ጋር በተያያዘ መንገድ የኢትዮጵያ መንግስት የሚቃወም ሀይልን ቢፈጠር በቀላሉ መረማመጃ ሌሎች ተቃዋሚ ኃይሎች ሊሆን የሚችል አንዱ ሱዳን ነው እና ከአባይም ፖለቲካ ጋር ሌሎች ኢትዮጵያ ውስጥ ያሉትን የፖለቲካ አስተላለፎች እና በተለያዩ መንገዶች የሚመጡ ተጽዕኖዎችን ላይ በከታመን በዛባሪ ተጽዕኖ ሊያሳድር የሚችል አካባቢ ስለሆነ ኢትዮጵያም በአይነ ቁራኛ የምትችለውን ያክል የአቅኛዋን ያክል መከታተል ያለባት ይመስለኛል ዶክተር መረራ ጉዲናን አመሰግናለሁ አድማጮች በኢትዮጵያና ሱዳን መካከል ያለውን ይህንኑ ቅርብ ግንኙነት በመረዳትም ይመስላል አዲሱ የሱዳን ወታደራዊ የሽግግር ምክር ቤት ኦማር አልበሺርን ባነሳ ማግስት ከፍተኛ የልዑካን ቡድኑን ወደ አዲስ አበባ የላከው ይኸው በጀነራል ጋላለዲን አልሼክ የተመራው የልዑካን ቡድን ከኢትዮጵያ መንግሥት ከፍተኛ ባለሥልጣናት ጋር ተገናኝቶ ተወያይቷል በዚሁ ወቅት የሕዳሴውን ግድብ ጨምሮ ከዚህ ቀደም ሁለቱ ወገኖች ባላቸው ግንኙነት ላይ አንዳችም አይነት የተለየ አቋም እንደማይኖር ጄነራል ጋላለዲን አስረድተዋል። ጠቅላይ ሚኒስትር አብይም ወታደራዊው የሽግግር ምክር ቤት ለውጡን መምራቱንና የሱዳን ሕዝብን ጥያቄ መስማቱን አደንቃለሁ ማለታቸው ተዘግቧል። በዚሁ አበቃለሁ። ዝግጅታችን ይቀጥላል። የምሽቱ የመጨረሻ ፕሮግራም ሴቶችና ቤተሰብ። በብዙ የዓለም ማህበረሰቦች እንደሚታየው ሁሉ በኢትዮጵያም የሴቶች ማህበራዊ ምጣኔ ሀብታዊም ሆነ ፖለቲካዊ ተሳትፎ በእጅጉ ዝቅተኛ ነው። ይህ ሚዛኑ ወደ ወንዶች ያጋደለ የዓለማችን እውነታ እንዲቀየር በብዙ መልኩ የተለያዩ ጥረቶች ይደረጋሉ። በኢትዮጵያም በዚህ ረገድ ንቁ ተሳትፎ እያደረጉ የሚገኙ ሴቶች ቁጥራቸው ብዙ ነው ባይባልም የሚያከናውኑት ሥራ ግን ጉልህ እንዲሆኑ ያደርጋቸዋል። የሙያ ኢትዮጵያ መስራችና ሥራ አስፈጻሚ ወይዘሮ ሳራ አበራ አንዷ ናቸው። ወይዘሮ ሳራን ያነጋገረው የአዲስ አበባው ዘጋቢያችን መለስካቸው አመሃ ውይይቱን ለዛሬው ሴቶችና ቤተሰብ ፕሮግራም እንዲህ አቅርቦታል። ወይዘሮ ሳራ አበራ በዩኤስ አሜሪካ ትምህርታቸውን በፋሽንና በዲዛይን ወይንም በልብስ ቅድሙያ ሙያ አጠናቀው ወደ ሀገራቸው ከተመለሱ በኋላ ለሰላሳ ዓመታት ያህል በባህላዊ የአልባሳትና ሸክላ ሥራ ጥበብ ተሰማርተው ሲሰሩ መቆየታቸውን ይናገራሉ። በዚህ የሥራ ውጤታቸው ምርቶቻቸውን በሰፊው በውጭው ዓለም ገበያ ለማስተዋወቅ ጠንክረው ሲሰሩ ቆይተዋል። ሙያ ኢትዮጵያ ኃላፊነቱ የተወሰነ የግል ኩባንያ በሚል ስያሜ ሥራቸውን ከጀመሩ ግን አስራ ሶስት ዓመታት እንዳለፉና ስራቸውም የተሻለ ውጤት እየተገኘበት እንደሆነ ወይዘሮ ሳራ ያብራራሉ። መጀመሪያ ስራውን ስንጀምር አምስት ሰራተኞች ነበሩ። አሁን አራት መቶ ከውጭ ሁለት መቶ ደግሞ ቤታቸው ያሉ ስራ የምንሰጣቸው ስድስት መቶ አለን። የኢትዮጵያ መንግስት ደግሞ ሙሉ በሙሉ የውጭ ምንዛሪ ስለምናመጣና በሰራተኛ እያያዛችን ይሄ የሚያውት ኮምፓውንድ የመንግስት ኪራይ ቤቶች ላይ ይወሰድ ነው ነበረ። አሁን መንግስት ይህንን ስለሰጠን ይሄንን በዚህ በሁለት አመት ጊዜ አራት እጥፍ ለማድረግ አሁን ሁሉም ሲጠቃለሉ ወደ 600 ሰራተኞች አሉ። ይሄንን አራት እጥፍ ለማድረግ ከፍተኛ ዝግጅት ላይ ነው። የዩኤስኤአይዲ ወይም አሜሪካ የዓለም አቀፍ የልማት ተራድኦ ድርጅት ትንሽ እገዛ እንዳደረገለት ሰምቻለሁ። አሁን እንዴት ነው እገዛው ውስጥ እገዛው ምንድን ነው? እንደ ማንኛውም በዓለም ለአፍሪካ ዞረው ዓለም አቀፍ ገበያ ላይ እንድንሄድ ትሬድ ሾ፣ ፋሽን ሾ ሄደን እንድንወዳደር ያደርጋሉ። እሱን ስፖንሰር በማድረግ ነው እንጂ ከዛ የተለየ ነገር አይደለም። ነገር ግን እኔ የሚነገረኝን የሚሰጡኝን ምክር ብዙ ነበር ነው። ከአፍሪካ ብዙዎች ነን። ነገር ግን እንደኛም የተከታተለ ያለ አይመስል። እንከታተላለን የሚሉልን ተግባራዊ እናደርጋለን። ይሄ ውጤት ስትሆናል ብዬ አስባለሁ። ለመጀመሪያ ጊዜ አሁን ነው እንግዲህ ትልቅ እርዳታ የምንገባው ከዚህ በፊት ትሬድ ሾ በመሳተፍ አማካሪ ያመጡልናል። እኔ ወደ ውጭ ገበያ መላክ እፈልጋለሁ ምን ማድረግ አለብኝ? ለአሜሪካ ገበያ ውስጥ ለመግባት ብዬ እጠይቃቸዋለሁ። ለምጠይቃቸው ኤክስፐርት ያመጡልን እና እዚህ ድረስ ተከታትለው እንዲያስረዱን ያደረጋለሁ። የሚያስረዱንን ደግሞ በተግባር እቀይረዋለሁ። በአሁኑ ጊዜ በዓለም አቀፍ ደረጃ ተወዳዳሪ ሆነዋል። እንግዲህ በሙያ አማካይነት በሚሰሯቸው ውጤቶች የውጭ ተወዳዳሪ ነት የት የት ነው የሚሸጡት? እንግዲህ ገበያውን፣ ሽያጩን ብዙ የምታግሰን ሊያ ከበደ ቶፕ ሞዴል አለች እሷ ናት። ይሄንን የገበያውን ለምለም በሚባል ከኛ ወስዳ የምታስተዋውቀው በመላው አለም እሷ ናት። አሜሪካን ሀገር ሀይ ኤንድ የሚባሉ ገበያዎች፣ ለምሳሌ ውድ ውድ ሀብታሞች የሚገዙበት ሱቆች በሙሉ የእኛ ልብስ የሌለበት የለም። ሳክስ ፊፍዝ አቨኒው፣ ኖርድ ስትሮም፣ ጄ ክሩስ፣ ባርኒስ ለነዚህ ለነዚህ ሁሉ እንሸጣለን። ምን ምንድን ነው ስ የምትሸጡት? ሲኒር ከስራ ውጤቶች ወይ ከምርቶች በጣም በጣም ለፋሽን የሚለበሱ ልብሶችን ነው እኛ አገር ውስጥ አሁን የምንሸጠው የለንም ተርፎን በሙሉ ለኤክስፖርት ስለሆነ የኤክስፖርቱ ገበያ የሚታይም የለንም ብዙ ልብሶች በተለይ በተለይ ወቅቱ ለሙቀት የሚሆን ልብስ ለበጋ የሚሆን ለፎል የሚሆን ለስፕሪንግ እንደዚህ እንደዚህ እያለን በየሲዝኑ በየወቅቱ ሴቶች ናቸው። አብዛኞቹ ሰራተኞች ብዛት ሴቶች ናቸው በብዛት በዚህ ይደሰታሉ። እርስዎ በጣም በጣም የሴቶችን ጥቃት በሀገራችን በተለይ ክፍለ ሀገር እኔ በአጋጣሚ ከደህና ቤተሰብ ነው የሚመጣው ነገር ግን ከልጅነት የጀምሮ ማየው ብዙ ነገር አለ በሴቶች ዙሪያ እኔ ቡና ኤክስፖርተሮች ነበሩ ቤተሰቦቼ በግድ በግድ ከሴቶች ጋር እንድሰራ የሚያስገድዱኝ ብዙ ልቤ ውስጥ ያሉ እንግዲህ ኢትዮጵያን የሚያቅሰው እናት መሆን፣ ሚስት መሆን በጣም ከባድ ነው በሀገራችን ያንን ሁሉ የገበሬ ሚስትን ህይወት የሚያቅሰው ያውቀዋል። እኔ በኖርኩበት አካባቢ ቤተሰቦቼ የማየውን ነገር አቅ ነበር ና ያንን ነገር ሳይ፣ አሁንም ብዙ ማውራት አልፈልግም። ኢሞሽናል ስለመሆን ስለሱ ነገር ማንሳት አልፈልግም። የተባበሩት መንግስታት ድርጅት በያዝነው ወር መጀመሪያ ባወጣው መረጃ መሰረት ኢትዮጵያ በአሁኑ ወቅት ካላት 109.6 ሚሊዮን ህዝብ፣ 50.06 በመቶ የሚሆኑት ሴቶች ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች አሁን የማጠቃለያ ዜና እናሰማለን። የሶማሊያ ፌዴራላዊ ዲሞክራሲያዊ ሪፓብሊክ ፕሬዚደንት መሐመድ አብዱላሂ መሐመድ ዛሬ በአስመራ የአንድ ቀን የስራ ጉብኝት አድርገው ወደ ሀገራቸው ተመለሱ። በደቡብ ሱዳን ወደሚገኘው ፋንጋክ ክፍለ ግዛት ያመራ የነበረ ብዙ የምግብ ረድኤት የጫነ ጀልባ ባለፈው እሁድ ተገልብጦ መስመጡን አንድ የጀልባ ሰራተኞች ማህበር ባለስልጣን ለአሜሪካ ድምፅ ተናግረዋል። ወደ ዘጠና ከመቶ የሚጠጉ ግብፃውያን መራጮች የፕሬዝደንት አብደል ፋታሕ አልሲሲን አገዛዝ እንደ አውሮፓ አቆጣጠር እስከ 2030 ዓ.ም ሊያራዝም የሚችል የህገ መንግስት ለውጥ እንደግፏል። ለተጨማሪ 11 ዓመታት ማለት ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ከሩሲያው መሪ ቭላድሚር ፑቲን ጋር ለመጀመሪያ ጊዜ ለመነጋገር በሩሲያ ምስራቃዊ ክልል ገብተዋል ከሞስኮ ጋር ወደ ተቀራረበ ግንኙነት የሚያመራ ጅምር እርምጃ ነው ብለዋል ኪም የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል በስቱዲዮ ፕሮግራሙን የመራለን ንጉሥ ታምሬ ነው በተቀሩት ባልደረቦቻችን ስም የምንሰናበታችሁን ያዳነች ውሳየና ወይም አዲሱ አበበነን አብራችሁ ስለቆያችሁ እናመሰግናለን። ቀጥሎ ትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።